ትግራይ ክልል በትላንትና ሁለት ተጨማሪ የአየር ጥቃት መፈጸሙን የክልሉ የኮሚኒኬሽን ቢሮ ሀላፊ ተናገሩ የኢትዮጵያ መንግስት በበኩሉ ትላንት የተደረገው የአየር ድብደባ ለወታደራዊ ጥቅም የተዘጋጁ ስፍራዎች ላይ ብቻ ያነጣጠረ መሆኑን አስታውቋል ሙልጌታ አጽባሀ ከመቀሌ ሀብታሙ ስዩም ከዋሽንግተን ዲሲ ያቀናበሩትን ዘገባ ሀብታሙ ስዩም እንደሚከተለው ያቀርበዋል የኢትዮጵያ መንግሥት ትናንት እሁድ ጥቅምት 14 2014 ዓ ም በትግራይ ክልል ባድዋና በማይጸብሪ በፈጸመው የአየር ጥቃት ሰላማዊ ዜጎች ላይ ጥቃት አድርሰዋል ሲሉ በአሁኑ ሰዓት የክልሉ ኮሚኒኬሽን ጉዳዮች ኃላፊ መሆናቸውን የሚናገሩት ወይዘሮ ሊያ ካሳ ለአሜሪካ ድምፅ ተናግረዋል። በሌላ በኩል የኢትዮጵያ መንግሥት የኮሚኒኬሽን አገልግሎት ሚኒስትር ዶክተር ለገሰ ቱሉ የትናንቱ የአየር ድብደባ ለወታደራዊ ጥቅም የተዘጋጁ ስፍራዎች ላይ ብቻ ያነጣጠረ መሆኑን ተናግረዋል። የክልሉ ኮሚኒኬሽን ቢሮ ኃላፊ መሆናቸውን የሚናገሩት ወይዘሮ ያ በጦርነቱ ድል እየቀናቸው መሆኑን ገልጸው ይህን ሽንፈት መቀበል ያልቻለው የፌዴራሉ መንግስት በበቀል ሰላማዊ ሰዎችን እያጠቃ ነው ሲሉ ይከሳሉ። እና ደብደበ የእርሱ ቅጥያ ነው። ትላንት እሁድ ጥቅምት 4 2014 ዓ ም በማይ ጸብሪና አልመዳ ጨርቃጨርቅ ፋብሪካ በሰላማዊ ሰዎች ላይ ከባድ ጉዳት አድርሷል። አያይዘውም ጥቃቱ ከዚህ ቀደም በኢትዮጵያ መንግስት ወታደሮችና አጋሮቻቸው ተዘርፈዋል ያሉትን የአልመዳ ጨርቃጨርቅ ፋብሪካ ቀሪ ክፍል ለማጥፋት ያለመ ነው ብለው ይናገራሉ። በጥቃቱ በሰው ሕይወትና በንብረት ላይ ከባድ ጉዳት መድረሱን የጉዳቱን ትክክለኛ መጠን ለማጣራት ግን የመገናኛ መስመሮች ዝግ በመሆናቸው መቸገራቸውን ገልጸዋል። በቀጣይም አጣርተው ይፋ እንደሚያደርጉ ተናግረዋል። በሌላ በኩል በስልክ ያናገር ናቸው የኢትዮጵያ መንግስት የኮሚዩኒኬሽን አገልግሎት ሚኒስትር ዶክተር ለገሰ ቱሉ የትናንቱ የአየር ድብደባ ለወታደራዊ ጥቅም የተዘጋጁ ስፍራዎች ላይ ያነጣጠረ መሆኑን ገልጸዋል። አንደኛው በማይ ጠብሪ አሸባሪ ኃይል ወታደራዊ በኢሌጋል መልኩ የቀጠራቸው ወይም ያሰባሰባቸው ኃይሎቹን የሚያሰለጥንበት የሚያደራጅበት ቦታ ነው። አላማውን አሳቅተን ሁለተኛው ደግሞ በአድዋ ወታደራዊ ኢኩፕመንቶችን፣ አልባሳትን በተለይም ደግሞ የኢትዮጵያ መከላከያ ሰራዊት ዩኒፎርምን አስመስለው በመስራት የሚጠቀሙበት ፋብሪካ አለ። እሱ ፋብሪካ ነው የተመታው። ዶክተር ለገሰ ቱሉ የኢትዮጵያ መንግስት በከፈታቸው የአየር ላይ ጥቃቶች በክልሉ የሚኖሩ ስደተኞችን ጨምሮ ሰላማዊ ሰዎች ላይ ጉዳት እንዳያደርሱ በተጠና መልኩ እየተከናወኑ ናቸውም ብለዋል። እኒህ ጥቃቶች መቼ ያቆማሉ ለሚለው ጥያቄ ይህን መልሰዋል። ጁንታው የሚጠቀምባቸው ከባድ መሳሪያዎች አሉ። እነዚህ ከባድ መሳሪያዎችን እየተጠቀመ በከተሞች ላይ በመተኮስ ኢትዮጵያውያን ማህበረሰብን ንብረት እያወደመ ነው፣ የዜጎችን ነፍስ እየገደለ ነው፣ የመሰረተ ልማቶችን እያወደመ ነው። ስለዚህ መሰረተ ልማቶችን ከጥፋት ለማዳን የዜጎችንም የንብረት ውድመት ለመከላከል እና አጠቃላይም ደህንነቱ የተረጋገጠ አካባቢ እንዲሆን ለማስቻል ተብሎ ይሄ አሸባሪ ድርጅት የሚጠቀምባቸውን ነገሮች የማውደሙ ስራ በማንኛውም በተገኘበት ጊዜ ሁሉ ይደረጋል። ይሄ በዚህ ይቆማል፣ በዚህ ይወጣል የሚባልበት ጊዜ አይኖርም ማለት ነው። በተያያዥ ዜና ራሳቸውን የትግራይ ሰራዊት ብለው የሚጠሩት በፌዴራሉ መንግስት ዘንድ የአሸባሪ ቡድን ታጣቂዎች ተብለው የሚከሰሱት አካላት ኮማንድ መውጣቱ በተገለጸ መግለጫ ከየደሴ ከተማ በቅርብ ርቀት የምትገኘው ኩታበር፣ ቦሩሜዳ፣ ቦረቲ፣ ደሆያና ዋኢማ የተባሉ አካባቢዎች ታጣቂዎች መቆጣጠራቸውን ይጠቅሳል። መግለጫው የኮምቦልቻ አውሮፕላን ማረፊያ በመድፍ ቀለበት ውስጥ ያለ በመሆኑ አውሮፕላኖች እንዳያርፉና እንዳይነሱ በማለትም አስፍሯል። የኮሚኒኬሽን ጉዳዮች አገልግሎት ሚኒስትር ዶክተር ለገሰ ቱሉ ግን መግለጫው ቢሆንም ሆነ ተያያዥ ጥሪዎችን አሸባሪ ሲሉ የሚጠሩት ኃይል የገጠሙትን ሰሞነኛ ሽንፈቶች ለመሸፈን የፈጠራቸው የፕሮፓጋንዳ ግብአቶች መሆናቸውን ይገልጻሉ። አሁን ባለው ሁኔታ ያው አሸባሪው ኃይል አለኝ የሚላቸውን ነገሮች ሁሉ አደራጅቶ አሰልፏል። አብዛኞቹ ግዙፍ መሳሪያዎቹ በተለይም በዚህ ሳምንት ከጥቅም ውጭ እንዲሆኑ ተደርጎበታል። ብዙዎቹ የሚተማመንባቸው ወታደራዊ አቋሞቹ በእጅጉ ተመቶበታል። ስለዚህ የትግራይን ሕዝብ ለማወናበድ እና በተለያየ መልክ የሚነሱባቸውን ጥያቄዎች ለመሸፈን ሲል ወደፊት እየዘፈገስኩ ነው እቺን ከተማ ተቆጣጠር ያለው እንዲህ አድርግ ያለው እንዲህ አይነት ተራራ ይዤ ያለው ወዘተ የሚለው የተፈበረከ ፕሮፓጋንዳ ነው እንጂ ሰሞኑን እየተወሰደ ባለው እርምጃ የኢትዮጵያ መከላከያ ኃይል እና የሕዝቡ የተተራጀ ጥምር የጋራ መከታው ወደፊት እየገሰገሰ ነው በኛ በኩል ያለው። ከተቀሰቀሰ ወደ አንደኛ ዓመቱ እያመራ ያለው የሰሜን ኢትዮጵያ ጦርነት ቆሞ ሁለቱም ተፋላሚዎች ለድርድር እንዲተጉ ተደጋጋሚ ጥሪዎችን ሲያቀርብ የሰነበተው የተባበሩት መንግስታት ድርጅት ከሰሞኑ የአገረሸውን ጦርነት ተከትሎ የተነባበሩ የሰብዓዊ ድጋፍ መስተጓጉሎችን ከወሳ በኋላ ሰላማዊ ሰዎችና የሰላማዊ ሰዎች መጠቀሚያ ተቋማትን ከጥቃት ለማዳን ሁሉን አይነት ጥንቃቄ ሊተገበር እንደሚገባ በረዴት አገልግሎት ሰጪ ተቋሙ ኃላፊ ማርቲን ግሪቭዝ በኩል ከሰሞኑ ማሳሰቡ አይዘነጋም።